እሰብከው ዓላማ አልሆን ብሎ ሲከሽ ሁኔታው ሲጠጥር ጠጣሩ እንዲላላ በረገበው በኩል የላላውን ወጥር ሲጠርጉ ከመኖር የድርን ዝግን ትል በቅጽበት ለማረፍ ሸረሪቷን መግደል ገጣሚና ባለቅኔውን ኃይሉ ገብረ ዮሐንስ ገሞራውን ለማስታወስ ከነዚህ ስንኞች የበለጠ አስታዋሽ ያለ አይመስለንም። ባለፈው አስራ አምስት ቀኑ የራዲዮ መጽሔት ዝግጅታችን ታዲያ በመጠኑ አንስተን ዘክረነዋል። ዛሬም አንድ እንግዳ ያለ ይመስለኛል። አሉላ ልክ ነው። አዲሱ የቅርብ ጓደኛው፣ የቀደመ ታሪኩንም ወደኋላ ብዙ ዓመታት የሚወስዱን አንድ ወዳጁን ያጫውቱናል። መልካም ዶክተር ታደሰ ዘሪሁን እውቁ ብዕረኛ ባለቅኔ ኃይሉ ገብረ ዮሐንስ ብዙዎች በሚያውቁት ስሙ ገሞራው በቅርቡ ከዚህ ዓለም በሞት ተለይቷል። በሚኖርበት ስዊድን ስቶክሆልም ከተማ ልዩ ሰፈሩ ቬሊንግቢ ይባላል። በአማርኛ አጃምባ ማለት ነው። በጊዜው ካልታወቀው ጉዳይ ብንነሳ ካረፈ በኋላ ለጥቂት ቀናት አስከሬኑ በሆስፒታል አስከሬን ማቆያ መቆየቱን ወደ ኢትዮጵያ ተወስዶ ስርአተ ቀብሩ መፈጸሙንም ሰምተናል ህይወትና ስራውን ለመዘከር ወዳዘጋጀ ነው ቅንብር ከማለፋችን በፊት እስኪ የሚያውቁትን ይንገሩኒ አቶ ሀይሉ ያው አረፈ ከዛም በኋላ የኢትዮጵያውያን ተሰባስበው የተወሰኑ የአቶ ሀይሉ በጣም የቅርብ ጓዶች ያው በስደትም ስላለ ሁኔታውም ላያመቻች ስለሚችል እዛው ስዊድን ውስጥ ቢቀበር የሚል ሀሳብ ነበራቸው። ሌሎቹ ደግሞ የለም፣ ሁኔታውን አስተካክለን ሁሌም ምኞቱ በአገሩ መሬት ላይ ማረፍ ስለነበር ስለዚህም የጻፈው ሁኔታም ስላለ በአገሩ መሬት ቢበቃ ይሻላል ከሚል ተነሳስተው በዚሁ መሰረት ያው አንተ አሁን እንዳልከው ሬሳው አገር ቤት ተወስዶ በስነ ስርዓት በደራሲያን ማህበር አማካይነት በጥሩ ሁኔታ ተቀብሯል። መልካም ዶክተር ታደሰ በመግቢያውም እንዳስተዋወቅኩት የኃይሉ ገሞራውን ህይወትና ስራ ተሞክሮዎቹን በቅርብ እንደሚያውቅ ሰው እስከ እውቀት የነበረበትን ህይወት በመጠኑም ቢሆን ማሳየት የሚችል ስራዎቹን በህይወቱ የገጠሙትን ፈተናዎች ጨምረን መልከት የምናደረግበትና ህይወትና ስራውን የምንዘከርበት የኢትዮጵያ አቆጣጠር 27 ና 28 በአዲስ አበባ ከተማ ዛሬ የአፍሪካ ህብረት ዋና ህንፃ ወይም መቀመጫ ከተሰራበት አካባቢ መወለዱን የህይወት ታሪኩ ይዘክራል። ኃይሉ ገሞራውን መቼ ተዋወቁ? ትውውቃችሁን ምን ይመስል ነበረ? በአገር ቤት ሳለሁ ካቶ ኃይሉ በእድሜ በጣም ወጣት ስለነበርኩ በዝና እና እንዲህ በርቀት እንጂ በቅርበት በደንብ አላውቀውም። ግን ያው በጽሁፉ ብዙ በኢትዮጵያ ትምህርት ቤቶችና በትምህርት ቤት ተቋማት ውስጥ ሁሉ ስለ አቶ ሀይሉ ይነገር ስለነበር በዚህ ሁኔታ ከሱ በፊት ስራዎቹን ላውች ያለው ከዜ በኋላ እንዳጋጣሚ እኔም ስዊድን ስመጣ አቶ ሀይሉም ኖርዌይ ቻይና መጥቶ ስለነበር ኖርዌይ በሚኖርበት ጊዜ የጀመረውን የቻይኒዝ ሊትሬቸር ጥናት ሊከታተል ስላልቻለ ወደ ስቶክሆልም መጥቶ እዛው ስቶክሆልም ጎረቤታሞች ሆነን መተዋወቅ ጀምር። በሰማኒያዎቹ ማለት ነው። በአውሮፓውያን የዘመን አቆጣጠር ነው የሚነግሩኝ፣ በኢትዮጵያውያን ነው? በአውሮፓውያን አቆጣጠር፣ በሰማኒያዎቹ፣ በኢትዮጵያ ሰባዎቹ አጋማሽ ግድም ጀምሮ ማለት ነው። አዎ ወዲያው ወደ ኢትዮጵያ መሄዱ፣ ቀርቶ ወደ ወደ ኖርዌይ ነው መጀመሪያ አቶ ሀይሉ የመጣው። እዛ ሆኖ ግን የሚያስፈልጉትን የከፍተኛ ትምህርት በቻይኒዝ ሊከታተል ስላልቻለ ወደ ስቶክሆልም መጣ። ስቶክሆልም ዩኒቨርሲቲ ውስጥም የቻይኒስ ቋንቋ ውስጥ ገብቶ ትምህርቱን የቻይናን ቋንቋና ስነ ጽሑፍ ለማጥናት በሄደበት ገጠመውም ህይወት ለየት ያለ ሁኔታ እንደነበረው ከዚህ ቀደም ከቃለ ምልልሱ በፊት ስንነጋገር ጠቆም አድርገዋል። አንዳንድ የጽሁፍ መረጃዎችም ይህንኑ ይተርካሉ። ምናልባት እንደው ከቀደሙ የህይወት አጋጣሚዎቹ ብንነሳ በታሪክም የሚያውቁት በግል በቀጥታ የሚያውቁትም ባይሆን በረከተ መርገም የተባለው ግጥሙ አብይ ስራው ተደርጎ ይወሰዳል። ብዙዎች በዚያ የወጣትነት ዘመኑ ያን ግጥም በጻፈበት ጊዜ የነበረውን መንፈስ ይዞት እንደዘለቀ ይናገራሉ። የለውጥ ፈላጊነት፣ ለብዙዎች የመቆርቆር ስሜት የታየበት ግጥሙ ጠንከር ያለ መንፈስም ነበረው። ያን አጋጣሚ በአካል በእድሜ ተቀራርበው የማያውቁትም ቢሆን እንደገለጹልን ስራውን እንደተከታተለ ሰው እስኪ ወደዚያ ጊዜ ይውሰዱና። እሺ፣ በጣም ደስ ይለኛል። ምክንያቱም እንዳ የዛሬ አስራ አራት ዓመት አቶ ሀይሉና እኔ ቁጭ ብለን ስለ ህይወት ታሪኩ መጻፍ ያለበትን ሁኔታዎች ዲክቴት እያደረገኝ የጻፍኩት ጽሁፍ በኋላም አቶ ሀይሉ አርሞና አስተካክሎ በብዙ ድህረ ገጾች ላይ ታትሞ ይገኛል። ከፈለክም ይሄን ራሴም ልልክልህ እችላለሁ እና እዛ ጽሁፍ ላይ ከተካተቱት ዋና አንኳር ጉዳዮች አንዱ አቶ ሀይሉ የኢትዮጵያ ቋንቋዎች ጥናት ክፍል ውስጥ ሳለ የጀመረው ሲኦል የሚባል መድበል ለተማሪዎች የግጥም ጉባኤ ባቀረበ ጊዜ በዛ ነው ችግር ልጅ የመጣበት። ምክንያቱም ይህ ሲኦል የሚባለው ጽሁፉ በጣም አድርጎ የሰፊውን ሕዝብ ችግርና ጉስቁልና የጥቂቶችን ከበርቲዎች ደግሞ የተሟላ ኑሮ እያነጻጸረ ይናገር ስለነበር በዚሁ ወህኒ ሊወርድ ችሏል። ከወህኒም ተመልሶ እንደገና ዩኒቨርሲቲ በገባበት ወቅት በረከተ መርገምን በአስራ ዘጠኝ ሀምሳ ዘጠኝ በአዲስ አበባ ዩኒቨርሲቲ ለተማሪዎች የግጥም ጉባኤ አቅርቧል። በዚህ ግጥሙ ደግሞ ከሲኦልም በበለጠ በበረከተ መርገም ብዙዎችን አስቆጥቷል። ብዙዎቹንም እንዲተመሙ አድርጓል። ብዙዎች ተማሪዎችንም እንደ ማዕበል ቀስቅሷል። በዚህ በጽሁፉ እና ጽሁፉ በጣም ራሱ ተናጋሪ ነው። አቶ ሀይሉ በዚህ በወጣትነት እድሜው በረከተ መርገምን በሚጽፍ ጊዜ ያስተውል የነበረው ዓለም አቀፋዊ የሆነውን የሰው ልጅ ኑሮ ነው። ለዚህ ሁኔታ የቀሰቀሱ መሰረታዊ ጉዳዮች አቶ ሀይሉ ቀደም ሲል እና በዚያን ወቅት ይከታተል የነበረው የትምህርት አይነቶች ናቸው። ሲጀምር በቤተ ክህነት ትምህርት ጀምሮ በኋላም በመንፈሳዊ ኮሌጅ የመጠቀ የመንፈሳዊ ትምህርት ዝንባሌውን አስተካክሎ ወደር በሌለው ውጤት ያለፈ ነው። እና በመንፈሳዊ ኮሌጅም በብዙዎቹ ብሉይ ኪዳን ላይ አጥብቀው ሲ ሲቆዩ እሱ ግን ከብሉይ ኪዳንም መጥቆ ሄዶ ተፈጥሮ ሕይወት ስለ ሰው ልጅ ማንነትና የተፈጥሮን ሂደት ይመራመር ነው። እና የአቶ ሀይሉ ገብረ ዮሐንስ መሰረተ ፍልስፍና ማዕከል ሰው ነው። ስብናው እንዴት ከአካባቢው ሰላማዊ ሁኔታና አደገኛ የተፈጥሮ ይዘት ጋር ሚዛናዊ በሆነ ስሌት መገናዘብ ይችላል የሚለውን ጥያቄ እንጣጥብቀን እንድናይ የሚያደርጉ መልእክቶችን ነው ብዙ ጊዜ የሚያስተላልፈው ከአቶ ሀይሉ ብርቅዬ የግጥም ስብስብ ውስጥ አብላጫው ስለ ህይወት፣ ስለ ስብእና፣ ብሎም ስለ አካባቢው ተፈጥሮ የጠለቀ መልእክት ያስተላልፋል። የአቶ ሀይሉ ሊቃዊ አመለካከት አንድ ሰው በህይወትና በሞት አጣብቂኝ መሀል ያለ ፍጡር ሲሆን፣ ይህ ሰው በሁለት ተጻራሪ ውጤቶች ተይዞ ሚዛኑ ባላጋደረብኝ በሚል ስጋት ነቅቶ እንደሚጓዝ ሳየን ይሞክራል። አቅሙ አልፈቅድ ብሎ ወይም ደግሞ በድንገተኛ አደጋ ሚዛኑ ክፉኛ ካጋደለበትም ህይወቱ ወደ እልፈት እንደምትደርስ ይናገራል። በተለይ ኃይሉ ታዋቂ ያደር አንተ እንዳነሳው በረከተ መርገም ነው ዶክተር ታደሰ። ቀደም ብለው እንግዲህ የአቶ ኃይሉ ገብረ ዮሐንስ ወይም የገሞራው የህይወት ፍልስፍናና በኋላም እነሱን መሰረት አድርጎ ተከትሎ የሰራቸውን ስራዎች ከቀዳማዊ ኃይለስላሴ ዩኒቨርስቲ ዩኒቨርሲቲ የግጥም ጉባኤ አጋጣሚዎቹ በመንደርደር አስረድተውናል። ኃይሉ ገሞራው በዚያ ዘመን በሺህ ዘጠኝ መቶ ስልሳዎቹ ገና በተማሪነት ዘመኑ እነኝህን ስራዎች በሚሰራበት ነጭ ለባሽ አይን አርፎበት እንደነበረ መርዘኛ ነው ብሩ፣ ሌሎችን ለለውጥ የሚያነሳሳ ነው በሚል የተለየ ትኩረት ይደረግበት እንደነበርና እንዲያውም በፖለቲካ ኢኮኖሚያዊና ማህበራዊ ለውጦች ለማምጣት በሚደረገው ጥረት ከዩኒቨርሲቲ እስከ መባረርም ድረስ ደርሶ እንደነበር የሚተርክ ጽሁፍ ተመልክቻ አለው። እስኪ ያጫውቱ። ነው አው አሁን ያልከው በጣም ትክክል ነው። አቶ ሀይሉን ለመባረር ከዩኒቨርስቲ ያበቃው ሲኦል የተሰኘው ጽሁፉ ነው። ይህን የጻፈው በአስራ ዘጠኝ ሀምሳ ስድስት ዓመተ ምረት በዚያን ጊዜ ከጻፋው ከጻፈው ውስጥ ወስጄ ላምብ ብልህ ነቅናቂው ነቅንቆ ቢነቀንቀው የሚነቃነቀው ነቅንቆ ጣለው። ይሄ በሁለት የተለያዩ መድቦች መካከል ይደረግ የነበረውን የተፋፋመ ትግል ቁልጭ አድርጎ የሚያሳይ ነው። ነቅናቂው ነቅንቆ ቢያነቃንቀው የሚነቃነቀው ነቅንቆ ጣለው የሚለው በሕዝባዊ ትግል ከበላዩ ሆነው በየጊዜው እየጎነተሉ አላስቀምጥ ያሉትን ጠራርጎ ሊያነሳቸው ይችላል በሚል ነው። ይሄንን በአስራ ዘጠኝ ሀምሳ ስድስት ጽፎ ወህኒ ይወርዳል። ከወህኒ በገባበት ጊዜ በመርዘኛ ብዕሩ ተብሎ በአዲስ ዘመን ጋዜጣም በሌሎች በሌሎችም ተጽፎበት ነበረ እና ለዚህ በምላሹ በአስራ ዘጠኝ ስልሳ አንድ የጻፈው ሌላው ምን ይላል? መርዝን በመርዝነት ስለ መርዝ መመረዝ የመርዙን ለመርዙ በመርዙ ማስመረዝ ይላል። ይሄ በእውነት የአቶ ኃይሉ ግጥሞች በሙሉ ወደር የሌለው የግጥም ስልት ነው። ይህን የሚሆነው ለምንድን ነው ብትል በአብዛኛው በኢትዮጵያ ያሉ ሊቃውንት የጻፉት ግጥም በስምና ወርቅ ነው የሚተረጎመው። የአቶ ኃይሉ ግን ስሪ ዳይሜንሽናል የሚባል ወይም ደግሞ በሶስት ረድፍ የሚነገር በሶስት አምራ መልኩ የሚተረክ መልእክቶችን ያዘ አሁን ይሄ ለምሳሌ ነቅናቂው ነቅንቆ ቢያነቃንቀው የሚነቀነቀው ነቅንቆ ጣለው፣ የሚለው በአንድ ቃል ተነስተህ ያሉትን አንጻራዊ ሁኔታዎች በስዕላዊ መልኩ ውብ በሆነ አነጋገር ቋንቋ ቀርጸህ ታቀርባለህ ማለት ነው። መልካም። የአቶ ኃይሉ ታሪክ ረጅም ነው። አቶ ኃይሉ የስርና ውጭ የመመላለሱ ሂደት ከቀጠለ በኋላ መልሰው የመምህርነት ስራቸውን እንደቀጠሉ ቀደም ብሎ የገለጹትን የቻይናን ስነ ጽሁፍ ለማጥናት ወደ ቤጂንግ ዩኒቨርሲቲ መሄዳቸው ይጠቀሳል። በዚያም ሄደው ግን ሌላ ፈተና፣ ሌላ የለውጥ ሀሳባቸው ያመጣው ጣጣ እንደገጠማቸው ይነገራል። እስኪ ደግሞ ስለሱ ባጭሩ ያጫውቱን። አዎ አቶ ኃይሉ ቻይና በሚሄድ ጊዜም በጣም በአንክሮ ይጠብቅ የነበረው ሰብአዊነት የነገሰበት ህብረተሰብ ነው ከሚል አንጻር የተሻለ ነገር ለማየት ብሎ ነበር። ብሎም እዛ ገብቶ የቻይኒዝን ሊትሬቸር ጥናት ከቋንቋው ጀምሮ ሲጀምር በወቅቱ እዛ በቆየበት ሰባት ዓመት ብዙ ሁኔታዎችን ሊታዘብና ብሎም ቋንቋውን በደንብ ሰልጦ ባወቀበት ሰዓት በቋንቋቸው ራሱ ተራቆ ብዙ ነገሮች ለመጻፍ ለዶክትሬት የሚያበቃው የፍልስፍና ጽሁፉን እያዘጋጀ ባለበት ሰዓት ብዙ ተጻራሪ ሁኔታዎችን ማየት ቻለ። አንዱም ምንድን ነው የጥንት ቻይናውያን ዓለምን በዓለም የሚገኙ አህጉራትን በተለያየ መልኩ የሚያዩበት የራሳቸው መነጽር ነበረ። ለምሳሌም በቻይኒዝ ቋንቋ ቻይና የሚለው ቃል ቹንጎ ይባላል። ቹንጎ ማለት በቻይኛ ቋንቋ ሲተነተን እና ሲተረጎም የምድር ማዕከል፣ የእውቀት ቁንጮ የሰው ልጅ ስልጣኔ መነሻ እንደማለት ይሄ ሁሉ በዝችው ቃል ውስጥ ነው የታመቀው። አዎ እንግዲህ ወስደህ እንደምታየው ማለት ነው። ቹንጎ የሚለው ማዕከል የሚል ነው እና ያንን ማዕከላዊነት በተለያየ መልኩ አውበው ለራሳቸው በሚስማማ ይተረጉሙታል ማለት ነው። የእኛን አህጉር አፍሪካን ፌጆ ይላሉ። ፌጆ ማለት ባዶ ራስ የማያስብ ህዝብ ማለት ነው። እና ይህንን ሁኔታ ባወቀ ጊዜ አቶ ሀይሉ ቁጭ ብሎ አስልቶ አስቦ እንዴ የት ልክ አይደለም። ምክንያቱም ጂኦግራፊ አቅም ያየን እንደሆነ የምድር ማዕከል የተለያዩ ጉዳትን ከዙሪያዋ፣ በዙሪያዋ ከ ያለች ምድር አፍሪካ፣ የሰው ልጅ መነሻ አፍሪካ የሰው ልጅ ጥበብ መጀመሪያ አፍሪካ ሆና ሳለች እንዴት ብሎ ሩቅ ምስራቅ ያለው አገር የሰው ልጅ ማዕከል ነኝ ብሎ ይናገራል? ይህማ ትክክል አይደለም፣ በሚል ፌጆን በቹንጎ ብንመነዝር በሚል በእሱ ቋንቋ ይጽፋል ማለት ነው አንድ ምዕራቅ ወስዶ ይህ አጻጻፉ ብሎም ደግሞ ሊቀመንበር ማኦ የፖለቲካ ይዘት የሚመለከተውን ይዞ ያደረገው ትችት በጊዜው የነበረውን የቻይኒዝ ሊትሬቸር ክፍል ስላስቆጣው ከሀገሪቱ በአስቸኳይ እንዲወጣ ይደረጋል። በዚህ መሰረት ትምህርቱ ይጨርስ በትልቅ ጭንቀት ወደ ኖርዌይ በስደት እንዲመጣ ተደርጎ ኖርዌይ ይገባል ማለት ነው። ከጻፋቸው መድበልቶች መካከል አንዱ ሀንኛ አማርኛ መዝገበ ቃላት ነው። በአማርኛ ሲወስደው ሀንኛ ያለው የቻይኒዝ ቋንቋ ለማለት ነው። ሀንኛ አማርኛ መዝገበ ቃላት ጽፏል። እንደዚሁም ደግሞ ቻይኒዝ ኢንግሊሽ ዲክሽነሪ ለተማሪዎች በሚስማማ መልኩ ጽፎ ያ ሳይታተም እስካሁን አለ። ያ አንዱ ነው። ሌላው ምንድን ነው? ግጥሞቹ ስልክ ውስጥ ያየህ እንደሆነ ዝምቦም እንደ ንቦ የሚለው መድበልት ለምሳሌ ፍልስፍናውን የወሰደው ቻይና ውስጥ በነበረ ጊዜ በህብረ ብሔራዊነት አስተሳሰብ ሲታይ ያለውን አመለካከት ያዘለ ጽሑፍ ነው። ዶክተር ታደሰ ሪሁን በቅርቡ ከዚህ ዓለም በሞት የተለየውን ታዋቂ የስነ ጽሑፍ ሰው የኃይሉ ገሞራውን ሕይወትና ሥራ ተሞክሮና ገጠመኞች ኃይሉን እኔ እንደማውቀው በሚል መንፈስ የሚያውቁትን ሊያካፍሉን ለሰጡን አስተያየት ለጊዜዋ አመሰግናለሁ። ለእርስ ለወዳጁ ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን። እግዚአብሔር ይስጥልኝ። ለጊዜዋ አሜን። እግዚአብሔር ይስጥልኝ። አሉላ ስለተካፈልከኝ፣ ነፍሱን ይማርልን። ለሁላችንም አሜን። Редактор субтитров А.Семкин

ኃይሉ ገሞራው ዛሬም ሕያው ነው። አዎ በሕያው ቅኔዎቹ፣ አዎ የዛሬውን እውነታ በሚገልጡት በእነኚህ ግጥሞቹ ኃይሉ ገሞራው ዛሬም ነገም ሕያው ሆኖ ይታወሳል። ለወዳጅ ዘመድና ለመላዊ ሥራዎቹ አድናቂዎች በድጋሚ እግዚአብሔር ያጥናችሁ እንላለን።